ሲዳማን የሲዳማን ክልላዊ አስተዳደርነት ጥያቄ አስመልክቶ ህዝበ ውሳኔው የፊታችን ህዳር አስር ይካሄዳል። ለመሆኑ በኢትዮጵያ ክልል ለመሆን መስፈርቱ ምንድን ነው? ሲዳማ ክልል ብትሆንስ በዚህ ምክንያት ህገ መንግስቱ መሻሻል ይኖርበት ይሆን? ከሌሎች የደቡብ ብሔር ብሔረሰቦችና ዞኖችስ ጋር የሚኖራት ግንኙነት እንዴት ይሆን? የአዋሳ ከተማ ስጣ የሚሉና ሌሎች በርካታ ጥያቄዎችም ደርሰውናል። ጥያቄዎቹን በአዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር ዶክተር ሽፈራው ሙለታ ይመልሳሉ። አዘጋጅና አቅራቢ ትዝታ ብላቸው ናት። ክፍል አንድ እንሆ ቀጥሎ ይቀርባል። ዶክተር ሽፈራው ሙለታ አዲስ አበባ ዩኒቨርሲቲ የመካነ ልማት ጥናት ኮሌጅ ረዳት ፕሮፌሰር፣ ስለ ትብብሩ አመሰግናለሁ። እኔም ስለ ጋበዛችን ያመሰግናለሁ ትዝታ እሺ እንግዲህ ሰሞኑን በሲዳማ ህዝበ ውሳኔ ላይ ያላችሁን ጥያቄ ላኩልን እያልን አድማጮች ስንጋብዝ ነበረ። ከእርሶ ጋራም አብረው እንዲቀርቡ ዶክተር ኬሪያዲን ተዘራን ጋብዘን ነበረ። ዶክተር ኬሪያዲን ስለ ሲዳማና ደቡብ ብሔር ብሔረሰቦች ክልል ጥናት ካደረጉ ምሁራን አንዱ ነበሩና እሳቸው ዛሬ ወቅታዊ የሲዳማ ክልልነት ጥያቄ ላይ ብዙም ላልጨምር እችላለሁ ስለ ጥናቱ ብቻ ከተነጋገርን ነው እንጂ አድማጮቻችሁ ደግሞ ምናልባት ማወቅ የሚፈልጉት ስለ ወቅታዊ ጉዳይ ነው ብለው ይቅርታ ጠይቀው ቀርተዋል። እኛም ለአድማጮቻችን ይህንን ለማሳወቅ እንወዳለን እና ዶክተር ሽፈራው ከእርሶ ጋር እቀጥላለሁ። ስለዚህ በጣም አመሰግናለሁ። አሁን የመጀመሪያውን በድምጽ የመጣልንን ጥያቄ አሰማውታለሁ። ጥናትልኝ እንደ በሉያችሁ አምስታችኋል የአሜሪካ ድምፅ ራዲዮ፣ ሚሊዮና ደምሰላለሁ ከዋሽንግተን ዲሲ የጥያቄው መልስ ፕሮግራም ላይ ለሲዳማ የክልል ጥያቄ አስመልክቶ ባለሙያ ይህ ጥያቄ ምንድን ነው? እኔ ሲዳማ ከኢትዮጵያ በሮስ ካልሄደ ድረስ በራሱ ክልል ሊተዳደር በግሌ ችግር የለም። እኔ ግን ምንድን ነው የእኔ ጥያቄ አሁን ማንኛውም ለትወረዳ ያለውን ብሄረሰብ፣ ቢሆን ለትወረዳ ያለውን ብሄረሰብ ብትጠይቁት መቶ ፐርሰንት ክልል መሆን ትፈልጋለህ ብትሉት መቶ ፐርሰንት ነው ድምጽ የሚሰጠው። የእኔ ጥያቄ በአገር አቀፍ ደረጃ ክልሎችን ለመከፋፈል የራሱ መስፈርት የለውም። ለምሳሌ አማራ ክልል ብንሄድ ጎንደርን ክልል መሆን ትፈልጋለህ ወይ ብለህ የጎንደር አካባቢ ነዋሪዎቹ ድምፅ ብታሰጡ አዎ ክልል መሆን እፈልጋለሁ ብሎ ድምፅ ሊሰጣችሁ ይችላል ወይም ደግሞ አንድ የኦሮሚያ ክልል ወለጋን ክልል መሆን ትፈልጋለህ ብትሉ ክልል መሆን ይፈልጋለሁ ሊል ይችላል ግን ምንድነው አገር አቀፍ መስፈርቱ ይሄን ያህል የቆዳ ስፋት ይሄን ያህል የህዝብ ቁጥር ተብሎ መለየት የለበትም ወይ ሰዎች ስለጠየቁ ብቻ ክልል ይሰጣል የሚል ጥያቄ ነው። አመሰግናለሁ። አድማጫችንን እናመሰግናለን። እንግዲህ ዶክተር ሽፈራው ሙለታ ህገ መንግስቱም ላይ ተቀምጦ ይሆናል ይሄ መስፈርት፣ ማን ነው ክልል መሆን የሚችለው? በጣም አመሰግናለሁ። እንግዲህ አሁን በሀገራችን ያለው በአስራ ዘጠኝ ሰማንያ ሰባት አመተ ምህረት የጸደቀው ህገ መንግስትን ምስራል ያለው እስካልተቀየረ ድረስ ሪፈረንስ የምናደርገው እሱን ነው እና ክልል መሆን የሚገባው ማን ነው የሚለውን በግልጽ ቋንቋ አንቀጽ አርባ ሰባት ላይ መሟላት ስከናለባቸው ቅድመ ሁኔታዎች በዝርዝር ተቀምጠዋል። ማንኛውም ብሔር ብሔረሰብ እንዴት ክልል ማቋቋም እንደሚችል በግልጽ ቋንቋ ስለተቀመጠ በህገ መንግስቱ አንቀጽ አርባ ሰባት በተቀመጡት መስፈርቶች በሙሉ ሲዳማ የክልል ጥያቄ ደቶቹን በሙሉ አሟልቶ በአሁኑ ሰዓት በአርባ ሰባት ቁጥር ሶስት ሀመር ውሃ ላይ ያለውን ሬፍረንደም የሚለው ደረጃ ላይ ስለደረሰ በዚህ አይነት በልኩ ቢታይ የሚል ነው መስፈርቱ። ብሔር ብሔረሰብና ሕዝቦች ነው የሚለው ማለት ነው። በማንኛውም ጊዜ ራሳቸውን ክልል ያቋቁማሉ። ምክንያቱም በሕገ መንግስቱ ትልቅ ቦታ የተሰጠው ለብሔር ብሔረሰቦች መብት ነው ማለት ነው። የሕዝብ ቁጥር፣ ቋንቋን፣ ማህበራዊ መገለጫ፣ ባህል እንዲህ ይጠቅሳል። አንቀጽ ሰላሳ ዘጠኝ ላይ ብሔር ብሔረሰብን በግልጽ ቋንቋ ያስቀምጣል። በአንድ ጂኦግራፊክ ኤሪያ የሚኖር የራሳቸው የሆነ ባህል ያላቸው አንድ አይነት የስነ ልቦና መስተጋበር ያላቸው እያለ ያስቀምጣል ግን በቁጥር አያስቀምጥም። አመሰግናለሁ። ወደሚቀጥለው ጥያቄ ልለፍ። ከሎንዶን አቶ ሰለሞን የላኩልን ነው ሲዳማ ክልል በመሆን ከሌሎች አጎራባች ብሔር ብሔረሰብ በተለየ የሚያገኘው ጥቅም ምንድን ነው? አሁን እንግዲህ በተጨባጭ ስለ ሲዳማ ነው እየተጠየቅ ነው ያለ ነው ምንድን ነው የሚያገኘው ጥቅም የሲዳማ ክልል የመሆን ጥቅሙ በተለያየ አይነት ሁኔታ መግለጽ ይቻላል የጥያቄዎቹ ተያያዥነት ምንድን ነው የሚለውትን በአጭሩ ብናገር በታሪክ የሲዳማ ህዝብ ራስን በራሴ ማስተዳደር ጥያቄ ሲጠይቅ ለረጅም ዘመን ስለነበረ፣ ለምሳሌ የሌሎቹ ህዝቦች የትግራይ ህዝብ በቲፒኤሌስ የኦሮሞ ኤሌስ የአፋሩ የሶማሌ እነኚህ በሙሉ የትጥቅ ትግል ሲያካሄዱ የነበሩ ነበሩ። በደርግ ጊዜ ራስን በራሴ ማስተዳደር ጥያቄን መሰረት አድርገው ማለት ነው። በተመሳሳይ ሲዳማም በደርግ ጊዜ ራስን በራሴ ማስተዳደር ጥያቄ በሰላማዊ መልኩ ሊመለስለት ስላልቻለ የጥቅ ትግል ሲያካሄድ ነበርና በሲዳማ አርነት ንቅናቄ ወይንም ኤስ ኤል ኤም በሚባለው ሀያ ስምንት የመመለስ ሁኔታ አለ። ይሄንን ማየት የምንችለው ለምሳሌ በካቲት አስራ አራት ሁለት ሺ አስራ አንድ ትልቅ ሰላማዊ ሰልፍ በህዋሳ ከተማ ተካሂዶ ነበር። ወደ አንድ የሚሆን የወጣበት በዛ ጊዜ አንድ ጎልቶ ይታየ ነበረው መፈክር ምን ነበር? የክልል ጥያቄያችንን ለሚቀጥለው ህዝብ አስተላልፍም የሚል ትልቅ መፈክር ነበር። ይሄ የሚያመለክተን ሂስቶሪካል ፋይዳዎችን የማሟላት ሁኔታ እንዳለበት ነው። ዋናው ግን ከማንነት የተገናኘ የሲዳማ የክልል ጥያቄነት ማለት ነው። አሁንም ባለፈው ሰልፍ ላይ ጎልቶ የወጣ የነበረው መፈክር እኛ ሲዳማ እንጂ ደቡብ አይደለንም የሚል መፈክር ነበር ማለት ነው። ይህ የሚያሳየው ምንድን ነው? ሲዳማነት ማንነት ደቡብ በሚለው አይደንቲቲ ውስጥ ተጨፍልቋልና እንደ ህዝብ ካለን ቁጥር ብዛት፣ ካለን የጂኦግራፊ አቀማመጥ በመሳሰሉት ሁኔታዎች እንደ ህዝብ መታወቅ አልቻልንም ወይንም መታየት አልቻልንም። በእንግሊዝኛው ቪዚቢሊቲ የሚለው ማለት ነው። ይህንንም የማሟላት አይነት ነገር ነው። አሁን ይሄ ሁኔታ የተሟላ ይመስለኛል። ምክንያቱም የሲዳማ የክልልነት ጥያቄ ከተነሳ በኋላ ሲዳማ ማን ነው የሚለውን የኢትዮጵያ ህዝብም የአለም ህዝብም በደንብ ስላወቀው ሲዳማነት የሚለው ምላሽ አግኝቷል። ሲዳማ አንዱም ክልል የመሆን ፍላጎት የራስን ማንነት ከሌሎቹ የተቀሩት ብሄሮች ልዩ መሆኑን የሚያሳይበት ነው። ነገር ግን ይህንን ደግሞ በምጸት የሚመለከቱ ወይንም እንደ በጥርጣሬ የሚመለከቱ አድማጮችም አሉ። አሁን ለምሳሌ አንዱ አድማጫችን አቶ መኩሪያ ግርማ የላኩልን ጥያቄ አለ። ለመሆኑ ክልል ሲኮን ምንድን ነው ጥቅሙ፣ ምንድን ነውስ ጉዳቱ ብሎ ማሰብ ያስፈልጋል። ጥቂት ቡድኖችና ግለሰቦች ለራሳቸው ጥቅም ሲሉ የዛሬ ሀያ ስምንት ዓመት ላይ ኢትዮጵያን በክልል ከፋፍለው የራሳቸውን ጥቅም እንጂ ለዜጎች በትክክል የመጡ አልነበሩም። ዜጎች ከችግር አልዳኑም። ምክንያቱም እነኚህ ክልልን የሚያውጁ ኪሳቸውን በማደለብ በውጭና በአገር ውስጥ ሶስትና አራት ፎቆች ደርድረው አለሁልህ ይሉታል። ታዲያ ምን ይማሩ? ይሄንን እንግዲህ ከሌሎቹ አሁን እርስዎ ቀደም ሲል ይጠቀሱታሉ የትግራይ ክልል ብለዋል። ባዩ ወያኔ ሀርነት ትግራይ የራሱ ክልል አለው፣ የኦሮሚያ ክልል አለ፣ የአማራ ክልል አለ ተብሏል። በዚህ ነው እንጂ ለሕዝብ የሚያመጣው ፋይዳ ምንድን ነው ይጠይቃሉ። ይህን ሲሉ